የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የመጨረሻ የመከላከያ ማስረጃውን ለፍርድ ቤት አቅርቧል። ፍርድ ቤቱ ማስረጃዎቹን ተቀብሎ እንደሚመረምር ገልጦም የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። ከአንድ ዓመት በፊት አቃቤ ሕግ የሽብር ወንጀል ድርጊት ፈጽመዋል በሚል በፌዴራሉ ከፍተኛ ፍርድ ቤት ክስ የመሰረተበት የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ እንዲከላከል ከተወሰነበት በኋላ የመከላከያ ምስክሮቹን ሲያሰማ ቆይተዋል። በዛሬ ዕለት ያቀረባቸው ከሰነድ ማስረጃዎቹ ሁለት እንደሆኑ በችሎት ተገልጿል። የቀረቡት የሰነድ ማስረጃዎች ይዘታቸው ምን እንደሆነ የተከሳሽ ጠበቃ አቶ ሽብሩ በለጠ ለጋዜጠኞች አስረድተዋል። ስለ አንዱ በስዲ ስለቀረበው የድምፅ ከምስል ማስረጃ ይዘት ባጭሩ እንዲህ ነበር ያብራሩት። ጠቅላይ ሚኒስትሩ መጋቢት አንድ ቀን 28 ዓ ም ለህዝብ ተወካዮች ምክር ቤት ቀርበው እንዳረጋገጡት ህዝቡ በመልካም አስተዳደር እጦት ብሶቱን የገለጸበት እንቅስቃሴ እንጂ ማንም የውጭ ኃይል ወይም የውጭ እጅ እንደሌለበት ያረጋገጡበት መሆኑን ጠቅሰን ቀርቦ በፍርድ ቤቱ እንዲታይልን የጠቀስነው ማስረጃ ነው። ከሁለቱም ከኢቢሲም ከህዝብ ተወካዮች ምክር ቤትም ቀርቧል። በመሆኑም ማስረጃውን ፍርድ ቤቱ የሚመዝን ሆኖ የተለየ ወይም የሚሰጠው አስተያየት ካለው አቃቢ ህግ በመሀል አስተያየቱ እንዲሰጥ ትእዛዝ ተሰጥቷል። ሌላው ተከሳሽ ያቀረበው ማስረጃ ደግሞ ይህንኑ የጠቅላይ ሚኒስትሩን ንግግር በዘገባ መልክ ካቀረቡ ጋዜጦች የተወሰደ እንደሆነ ያስረዳሉ። ባጭሩ እነዚህ ማስረጃዎች የፍርድ ቤት ቅቡልነት ሊያገኙ የሚችሉ ማስረጃዎች ሆነው ሊቆጠሩ ይችላሉ ብለዋል። በሌላ በኩል የአዲስ ዘመን ጋዜጣ መጋቢት ሁለት እትም ና እንዲሁም ሌሎችም ጋዜጦች አሉ ሁለት ስምንት ዓመተ ምህረት ና በሪፖርተር ጋዜጣ ደግሞ መጋቢት አምስት ሁለት ስምንት ዓመተ ምህረት ተመሳሳይ የጠቅላይ ሚኒስትሩ ሪፖርት የዘገቡበት ጽሁፎች አሉ። ያንን እንደ ሰነድ ማስረጃነት በአዲስ ዘመን የተገለጸውን አቅርበናል። ጋዜጣውን በዚህ ጋዜጣ ላይ አባባሉን ከጋዜጣው ላይ ልውሰደው ና እንደ ጠቅላይ ሚኒስትሩ ገለጻ በኦሮሚያ በአማራ ሰሜን ጎንደር እና በሌሎች አካባቢዎች የተከሰተው ግጭትና አለመረጋጋት በመልካም አስተዳደር እጦት ሕዝቡ ምሬት ስለደረሰበት የተከሰተ ነው የሚል ሰፍሯል። ይህ እንግዲህ የተወሰደው ከጠቅላይ ሚኒስትሩ ካቀረቡት ሪፖርት ነው። ይህም ጁዲሽያል ኖቲስ ሊወሰድ ይችላል። ቅቡልነት ያለው ነው። በዚህ መልኩ በሰነድ ማስረጃነት ቀርበዋል። የኦዲዮ ቪዲዮ ማስረጃው ቀርበዋል። በአጠቃላይ የቆጠርናቸው የመከላከያ ማስረጃዎች በዛሬው እለት ተሰምተው ቀርበው አልቀዋል ማለት ነው። ፍርድ ቤቱ ቀደም ሲል በሰጠው ትእዛዝ መሠረት ከኢትዮጵያ ሕዝብ ተወካዮች ምክር ቤትና ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የመጡትን ሲዲዎችና ጋዜጦችንም ከተቀበለ በኋላ እንደሚመረምራቸው ገልጾ አቃቤ ሕግም የማስረጃዎቹን ቅጂ ወስዶ አስተያየቱ ሊሰጥ እንደሚችል አሳውቋል። ሁለቱም ወገኖች የክርክር ማቆሚያ ሐሳባቸውን በጽሑፍ ለፍርድ ቤቱ ቀደም ብለው እንዲያስገቡም ትእዛዝ ሰጥቷል። በመጨረሻም ፍርድ ቤቱ የፍርድ ውሳኔውን ለማሰማት ግንቦት ሁለት ቀን 2009 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ